መጽሐፈ ነገሥት ካልዕ ምዕራፍ ሃያ አራት በእርሱም ዘመን የባቢሎን ንጉሥ ናቡከደነፆር ወጣ። ኢዮአቄምም ሦስት ዓመት ተገዛለት። ከዚያም በኋላ ዘወር አለና ዐመፀበት። እግዚአብሔርም የከለዳውያንና የሶርያውያንን የሞዓባውያንንም የአሞንንም ልጆች አደጋ ጣዮች ሰደደበት በባሪያዎቹ በነቢያት እንደ ተነገረው እንደ እግዚአብሔር ቃል ያጠፉት ዘንድ በይሁዳ ላይ ሰደዳቸው። ምናሴ ስላደረገው ኀጢአት ሁሉ፣ ስላፈሰሰውም ንጹሕ ደም፣ ኢየሩሳሌምንም በንጹሕ ደም ስለሞላ ከፊቱ ያስወገዳቸው ዘንድ ይህ ነገር በእግዚአብሔር ትእዛዝ በይሁዳ ላይ ሆነ። እግዚአብሔርም ይራራ ዘንድ አልወደደም። የቀረውም የኢዮአቄም ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአቄምም ከአባቶቹ ጋር አንቀላፋ ልጁም ዮአኪን በእርሱ ፈንታ ነገሠ። የባቢሎንም ንጉሥ ለግብጽ ንጉሥ የነበረውን ሁሉ ከግብጽ ወንዝ ጀምሮ እስከ የፍራጥስ ወንዝ ድረስ ወስዶ ነበርና የግብጽ ንጉሥ ከዚያ ወዲያ ከአገሩ አልወጣም ዮአኪን መንገሥት በጀመረ ጊዜ የአሥራ ስምንት ዓመት ጎልማሳ ነበር። በኢየሩሳሌምም ሦስት ወር ነገሠ እናቱም ኔስታ ትባል ነበር እርሷም የኢየሩሳሌም ሰው የኤልናታን ልጅ ነበረች። አባቱም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። በዚያም ወራት የባቢሎን ንጉሥ የናቡከደነፆር ባሪያዎች ወደ ኢየሩሳሌም ወጡ፣ ከተማይቱም ተከበበች። ባሪያዎቹም በከበቧት ጊዜ የባቢሎን ንጉሥ ናቡከደነፆር ወደ ከተማይቱ ወጣ። የይሁዳም ንጉሥ ዮአኪንና እናቱ ባሪያዎቹም አለቆቹም ጀንደረቦቹም ወደ ባቢሎን ንጉሥ ወጡ። የባቢሎንም ንጉሥ በነገሠ በስምንተኛው ዓመት ያዘው። የእግዚአብሔርም ቤት መዛግብትን ሁሉ የንጉሡም ቤት መዛግብትን ከዚያ አወጣ። እግዚአብሔርም እንደ ተናገረው የእስራኤል ንጉሥ ሰሎሞን በእግዚአብሔር መቅደስ የሠራውን የወርቁን ዕቃ ሁሉ ሰባበረ። ኢየሩሳሌምም ሁሉ አለቆቹንም ሁሉ ጽኑዓን ኃያላኑንም ሁሉ ጠራቢዎችንም ሁሉ ብረት ሠራተኞችን ሁሉ አሥር ሺህ ምርኮኞች አፈለሰ። ከድሆች ከአገሩ ሕዝብ በቀር ማንም አልቀረም። ዮአኪንንም ወደ ባቢሎን አፈለሰ። የንጉሡንም እናት የንጉሡንም ሚስቶች ጀንደረቦቹንም የአገሩንም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ። የባቢሎንም ንጉሥ ብርቱዎቹንና ሰልፍ የሚችሉትን ሁሉ ኃያላኑን ሁሉ ሰባት ሺህ ያህል ጠራቢዎችና ብረት ሠራተኞችም አንድ ሺህ ወደ ባቢሎን ማረከ። የባቢሎንም ንጉሥ የዮአኪንን አጎት ማታንያን በእርሱ ፈንታ ነገሰ። ስሙንም ሴዴቅያስ ብሎ ለወጠው። ሴዴቅያስ መንገስ በጀመረ ጊዜ የሀያ አንድ ዓመት ጐልማሳ ነበር። በኢየሩሳሌምም ዐሥራ አንድ ዓመት ነገሠ። እናቱም አሚጣል የተባለች የልብና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። ከፊቱ አውጥቶ እስኪጥላቸው ድረስ ይህ ነገር በእግዚአብሔር ቍጣ በኢየሩሳሌምና በይሁዳ ላይ ሆነዋልና ሴዴቅያስም በባቢሎን ንጉሥ ላይ አመጸ።